በርካታዎች ግን በወርቅ፣ በመዳብ፣ በብር፣ በብሮሚን እና በጅብስም ቁፋሮ የተሰባሩ እንደሚገኙ መረዳት ተችሏል። በፈቃድ አሰጣጡ ስርዓት ላይ ሚኒስትሩ ዶክተር ሳሙኤል ሩቱቃ ያሰሙት እዚህ ጋር ለመድረስ ብዙ ውጣ ውረዶች ነበሩ፣ ብዙ ሂደቶች ነበሩ፣ ብዙ ጭቅጭቆች ነበሩ። በእኛ በኩል በተቻለ መጠን ይህን ነገር እንዲቀረፍ ለማድረግ የጣርናቸው ነገሮች አሉ። ስቲል ግን ዲስኮንፎርቶች በእናንተ ሳይድ እንደነበሩ እንገነዘባለን። እንግዲህ ገና ነገሮችን ቀላል ለማድረግ ይሄንን ያለ ነው። በተለይ ኢንቨስትመንት ቀላል እንዲሆን አገሪቱ እየሰራች ነው ያለችው። እኛ ገና ወደዚህ ለመግባት ሙከራ እያደረግን ነው። ስለዚህ የመጀመሪያ ስለሆነ ዋናው ነገር ግን ዛሬ ደረሳችሁበት ነው። ከዚህ ቀጥሎ ደግሞ ትልቁ ነገር የእናንተ ይሆናል ማለት ነው። ይሄኛው የተፈራረሙት በሰሜን ምዕራብ ዞን ላዕላይ አድያቦ ወረዳ አካባቢ ነው። በተመሳሳይ እዚሁ ወረዳ ሆኖ ዳታንቡክ የሚል ሁለተኛ የፊርማ ስነስርዓት፣ የትግራይ ሪሶርስስ ይኖሯቸዋል። በአፋር ክልል ሆኖ አፍዴራ ወረዳ አፍዴራ ሐይቅ አካባቢ በብሮሚን ማዕድን ምርት የሚንቀሳቀስ ይሆናል። ኢትዮጵያ ማይኒንግ ተወካይ ናቸው። ለሴሪሞኒ ያክል ነው። ወደ ማዕድናት ቁፋሮ ለመግባት ከፍተኛ በሙያው እውቀቱ ያለው ከፍተኛ የበጀት አቅም እና በዘርፉ ዓለም አቀፋዊ ባህሪ ያለው በመሆኑ ኢትዮጵያውያን ለዚህ አዲስ ስለሆኑ መስሪያ ቤቱ እንዴት ነው እንደ መፍትሄ ያየው? ያልኳቸው ለሚኒስትር ዴታው ለአቶ አሰፋ ኩምሳ ነው። ማዕድን ዓለም አቀፍ ባህሪ ያለው እንደተጠቀሰው ከፍተኛ ቴክኖሎጂ ይጠይቃል፣ ካፒታል ይጠይቃል፣ እውቀት ይጠይቃል፣ ጊዜም ይጠይቃል። እነዚህ ዛሬ ወደ ምርት የገቡት ቢያንስ አስር ዓመትና ከዛ በላይ በፍለጋና በምርመራ የቆዩ ናቸው። ምክንያቱም ያለው ማዕድን ኢኮኖሚያዊ ጠቀሜታ ባለው መልክ መመረት ይችላል ወይስ አይችልም ለሚለው ብዙ ጊዜ ወስደው ያጠኑት እና ፊዚቢሊቲ ዶክመንት አቅርቦ ያ ተገምግሞ በግምገማው መሰረት የሚፈለገው ማስተካከያ ፊድባክ የተሰጣቸው ማስተካከያ ተደርጎ ወደ ስራ እንዲገቡ የተደረገ ነው። ስለዚህ አሁን የተጠየቀውን ያሟላ ነው ብለን ነው የምናስቡኝ። በዘርፉ በባህላዊ አሰራር የተጀመረ ስላለ ይህ አይነቱ ለጊዜያዊ ካልሆነ በስተቀረ ለረጅም ጊዜ መፍትሔ ታስበው እንደሆነ ለሚለው አቶ አሰፋ አያይዘው ያከሉበት በትክክል ነው። ምክንያቱም ማዕድን እንግዲህ መጀመሪያ ላይ እንደጠቀስ ነው ካፒታል ኢንቴንሲቭ ነው። ቴክኖሎጂ ኢንቴንሲቭ ነው። በጉልበት የሚመረት ማዕድን በጣም ጥቂት ነው። ለግንባታ የሚውሉ ብዙ ቴክኖሎጂ የማይፈልጉ ብዙ ካፒታል የማይፈልጉ ግን በጉልበት ሊመረቱ የሚችሉ አሉ። ለምሳሌ እንደነ አሸዋ፣ ድንጋይ ማዕድን ነው፣ ግንባታ ግብዓት ነው። እነዚህ በጉልበት ሊመረቱ ይችላሉ፣ ሰፊ ኢምፕሎይመንትም ሊፈጥሩ የሚችሉ ናቸው። በሌላ በኩል ግን እንደነ ወርቅ፣ በተለይ ጽንሰ ወርቅ የሚባል ብረታ ብረት፣ ሌሎች ማዕድናት የተለየ ቴክኖሎጂ፣ የተለየ ልምድ፣ የተለየ ካፒታል የሚፈልጉት በጉልበት የሚመረቱ ይመረቱ እንኳ ብንል ሶስት ጉዳቶች አሉት። አንደኛው እንደተጠቀሰው ሀብቱ ራሱ ይባክናል፣ ኤፊሸንሲ አይኖረውም ማለት ነው። ሁለተኛው አካባቢን ይበክላል፣ አካባቢን ይጎዳል። ሶስተኛው በማምረቱ ላይ የሚሳተፉ ጉልበት በከንቱ ነው የሚሆኑ ምክንያቱም የጉልበቱን ያወጣውን ያክል ከዛ የሚያገኘው ኢኮኖሚያዊ ጠቀሜታ የለም ማለት ነው። ስለዚህ በሁሉም መንገድ ቢኬድ ኢኮኖሚያዊ ጠቀሜታ አይኖረውም፣ አካባቢያዊ ጠቀሜታ አይኖረውም፣ ሪሶርስን ያባክናል ከሚል በጉልበት የማይመረቱት በጉልበት አይመረቱም ማለት ነው። አሁን በየቦታው እየታዩ ያሉት ከግንዛቤ እጥረት ማዕድንን በቀላሉ ማምረት ይቻላል የሚል አሳሰብ አለ በየቦታው። ስለዚህ ይሄ በዚህ ኤሪያ ላይ ግንዛቤን የመፍጠር ስራ መሰራት አለ ጌታቸው ተድላይ ለጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ።